በቅሊንጦ ማረሚያ ቤት ከደረሰው ቃጠሎ በኋላ ለመጀመሪያ ጊዜ በህይወት ያሉ ታራሚዎች የት እንደሚገኙ መረጃ ተሰጥቷል። ታዋቂ የተቃዋሚ ፖለቲካ ፓርቲዎች አመራር አባላት የሆኑና የነበሩ እስረኞችም በህይወት እንዳሉ ታውቋል። ህይወታቸው በአደጋው ካለፈ መካከል የጥቂቶቹ አስከሬን ለቤተሰቦቻቸው መሰጠቱ ተገልጿል። መለስካቸው አማ ከአዲስ አበባ ተጨማሪ አለው። የክሊንጦ ማረሚያ ቤት በቃጠሎ ጉዳት ከደረሰበት በኋላ እስከ ዛሬው እለት በዚያ ስለነበሩ ታራሚዎች ቤተሰብ ምንም መረጃ ሳያገኝ በመቆየቱ ብዙዎቹ ሀዘናቸውን ሲገልጹ ቆይተዋል። በዛሬው እለት ታራሚዎቹ ማን የት እንዳለ መረጃ ይሰጣል የሚል ጭምጭምታ ተሰምቶ እንደነበረ ለቪዮ የገለጹት የኦሮሞ ፌዴራሊስት ኮንግሬስ ምክትል ሊቀመንበር አቶ ሙላቱ ገመቹ ዛሬ በስፍራው ምን አይነት አሰራር እንደነበረም ዘርዝረዋል። እኛ እንዳሰምነው ማረሚያ ቤቱ በአጠቃላይ የሞቱትን በሕይወት ያሉት የት እንደተመደቡ የትኛው ማረሚያ ውስጥ እንደሚገኙ በአጠቃላይ ሕዝብ በሚያይበት ወይም የታራሚ ቤተሰቦች ጠያቂዎቹ የሚጠይቁበት ቦታ በግልጽ በሰሌዳ ላይ የሚወጣ መስሎን ነበር። ነገር ግን ጠዋት ሲገድ እያንዳንዱ ሰው ጠያቂ ተራ ወረፋ እንዲይዝ ነበር የተደረገው። በወረፋው መሰረት ወደ ውስጥ ከገባ በኋላ በሊባብ ነበር የሚሰማው። ከኦፌኮ አመራር አባላት መካከል አራቱ በስር ላይ እንደሚገኙ የታወቀ ነው። ከእነሱ መካከል ሁሉም አሉ ማለት ነው ይነግሩኛል። ስማቸውን በሕይወት መኖራቸውን የተነገረን የስራ አስፈጻሚ ኮሚቴ አባላችን አንደኛው አቶ በቀሌ ገርባ፣ ሁለተኛው አቶ ደጀኔ ጣፋ ሶስተኛው አቶ ደስታ ድንካ፣ አቶ ጉርቤሳ አያኖ፣ አቶ አዲሱ ቡላላና ደረጀ መርጋ መኖራቸውን አረጋግተናል። ሌሎቹ አባሎቻችሁ እንዳሉ አታውቁም? አሁን ሌሎቹ አባሎቻችን እንግዲህ በጣም ብዙ ናቸው። በአጠቃላይ ቁጥራቸው ከፍ ያለ እንደመሆኑ መጠን እነዚህን ከላይ ያሉትን አጣርተናል። ሌሎቹንም ደግሞ ቤተሰብ ጋር ለመድረስ እንግዲህ ኢንፎርሜሽን ከሰጡን ሰዎች አግኝተናል። የተመደቡበትንም ቦታ አውቀናል። አባሎቻችሁና እነዚህ የታወቁት የድርጅቱ አመራር አባላት የቴት ነው የተመደቡት? አቶ በቀሌ ገርባ፣ ደጀኔ ጣፋ፣ ጉርሜሳ አያኖ፣ አዲሱ ቡላላ እዚሁ ክሊንቶን እንዳሉ ተረድተናል። ሁለቱ ደስታ ድንቃና ደረጀ መርጋ ሌሎቹ የእኛ አባላት ወደ ባቱ እና ሌሎች ማረሚያ ቤቶች እንደሄዱ ነው የተነገረ። በሌላ በኩል ደግሞ የመላው ኢትዮጵያ አንድነት ድርጅት መኢአድ በዚያ የሚገኙ አባላቱን በተመለከተ የድርጅቱ ምክትል ፕሬዚዳንት አቶ ሙሉጌታ አበበ ይህን ብለው ነበር። ካተሎ የተጀመረው ጠዋት ነው። እኛ እንኳን የሰማነው አራት ሰዓት ምናምን አካባቢ ነው። በዚያን ጊዜ ይህ ሁሉ ጉዳት ሳይደርስ መቆጣጠር የሚቻልበት ሰዓት ነው። እስረኞች አይተኙም። ቢያንስ ለሽንት የሚወጡበት ሰዓት ነው ማምለጥ መትረፍ የሚችሉበት ከአደጋው ሊተርፉ የሚችሉበት አጋጣሚ ተረባርበው ሊያድኗቸው የሚችሉበት አጋጣሚ ነበር። በዛን ወቅት ላይ አደጋው ይህን ያክል ሰፍቶ ተለጥጦ በሁለት አስር አሃዞች የሚቆጠር ሰው መሞት አልነበረበትም። ሀያ ሶስቱ ሰው ሞቶብኛል ብሎ መንግስቱ ሲያምን ወይም መግለጫ ሲሰጥ በወቅቱ የእሳት አደጋው የነበረውም የጸጥታ ኃይል እስረኛውን የሚድንበት መንገድ መፍጠር ይችል ነበር። ያ መንገድ ምንድን ነው? እሳቱን ኮንትሮል ሊያረጉ ይችሉ ነበር። ለዚህ ነው እሳቱ ብቻ ያደረሰው ችግር ነው ወይ ብሎ ጥያቄ ውስጥ የሚከተው የኦፌኮ ምክትል ፕሬዚዳንት አቶ ሙላቱ ገመቹ ለቪኦኤ በስልክ እንደገለጹት በአደጋው ሕይወታቸው አልፈዋል ከተባሉት ሶስቱ አስከሬኖቻቸው ለቤተሰብ ተሰጥቷል። ታሳሪዎች ከዛ ውስጥ በሕይወት የተለዩ አሉ። አንደኛው ደበሳ ገለታ ምዕራብ ሸዋ በብቺ ላይ ከበዴ ፈይሳ ጀልዱ ላይ ደበሌ አበራ የሚባሉ ሶስት ታሳሪዎች በህይወት የሌሉ ነው፣ አስክሬኒያቸውም ለቤተሰብ የተሰጠ መሆኑን ተረድተናል። እነዚህ ተገደሉ ከተባሉት ወይም ሞቱ ከተባሉት ሀያ ሶስቱ መካከል የሚገኙ ናቸው። ከሀያ ሶስቱ መካከል እነዚህ ሶስቱ አስከሬንያቸው ለቤተሰብ አሁን ለምሳሌ ከበደ ፈይሳ ትናንት በአዲስ አበባ ፖሊስ ኮሚሽን በዛ በኩል ለቤተሰብ ተጠርቶ ቤተሰብ የቅርብ ዘመድ ተሰጠ ቀርቦ አስከሬኑ እንደተሰጠ ነው እየተረዳ ነው። ሁለቱም እንደዛው ናቸው። የተቀሩትም እንደዛው ለቤተሰብ እንደተሰጡ ነው። አቶ ሙላቱ ገመቹ ይህ መረጃ እስከ ዛሬ ድረስ መጠናቀር አለመቻሉን ነቅፈው፣ በመንግስት በኩል ያለውን ደካማ አስተዳደር አፈጻጸም የሚያመለክት ነው ብለዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ